በደቡብ ክልል አሌ ወረዳ ጎረዜ ቀበሌ ትናንት የደረሰው የመሬት ናዳም ለሰዎች ሞትና ለነዋሪዎች መፈናቀል ምክንያት ሆኗል። ዶች ቬሌ ዲ ደብሊው ያነጋገራቸው የጎሮዜ ቀበሌ ነዋሪ ሚንቻሾ ኤፓም በመኖሪያ ቤቶቹ ላይ የወደቀው ሌላ ሳይሆን ተራራ ነው ሲሉ ነው ክስተቱን የገለጹት። አሁን ይሄ የሆነ ጎሮዜ ቀበሌ ቴሎኑስ መንደር ላይ ነው። ምንም በቃ እንደዚያ ተራራው ተገነደዘ ታች ግርጌ ነው የተገንዲሶ፣ ሜዳው የነበረው ሜዳ ነው ተገንዲሶ፣ የዘለለ ከዛም፣ መሰረቶቹ ከታች መሰረቱ ሲናት ኢላይ ያለው ተራራ ጠቅላላ ወረደ። ነገሩ ፋት አልፈጠን ሰው እንዲሸሽ አምስት ቤተሰቦች ጠቅላላ ቤቷቸው ወድሞ ጠፍቷል። የአሌ ልዩ ወረዳ ዋና አስተዳዳሪ አቶ ካራ ማሞ በአሁኑ ወቅት በአደጋው ከተጎዱት አስር ሰዎች መካከል እስካሁን የተገኘው የአምስቱ አስክሬን ብቻ መሆኑን ተናግረዋል ከመሬት በታች ተቀብረው የሚገኙ ቀሪ የአምስት ሰዎችን አስክሬን የማፈላለጉ ጥረት ዛሬ ለሁለተኛ ቀናት ሲከናወን መዋሉን የጠቀሱት ዋና አስተዳዳሪው አሁን ማምሻውን ድረስ ተጎጂዎቹን ማግኘት እንዳልተቻለ ነው ለዶቼ ቬሌ ዲደብልዩ በስልክ የገለጹት። አምስቶቹ እስከ ትላንትና ማታ ተገኝተዋል። የአንድ ቤተሰብ ነው። አምስቶቹ የአንድ ቤተሰብ ነው። አባት ብቻ ሲቀር ጠዋት ለስራ ወጥቶ ስለነበረ እሱ ብቻ ሲጠርፍ አምስት የአንድ ቤተሰብ ሟች አስክሬን ነው ተቆፍሮ የተገኘው። ከዛ ውጭ ግን የአምስቶቹ በተለያየ ቦታ ስለነበሩ እነሱ ማግኘት አልተቻለም። ተመረት ውስጥ ናቸው በቀጣይነት ህብረተሰቡም ያለው ሁሉ ርብርብ የተደረገ ይገኛል። የማግኘት ተስፋ ሊኖር ይችላል የሚል ሀሳብ በውስጣችንለ አሁኑም ቁፋሮ እንደ እንደቀጠለ ነው ያለው በአሁኑ ወቅት በአካባቢው ባለው መሬት ላይ የመሰነጣጠቅ ምልክት በመታየቱም ተጨማሪ አደጋ ሊደርስ ይችላል የሚል ስጋት ማሳደሩን የገለጹት ዋና አስተዳዳሪው፣ በዚህም የተነሳ ነዋሪዎችን ከአካባቢው የማስወጣት ስራ በመካሄድ ላይ እንደሚገኝ ተናግረዋል። እስካሁንም ከሦስት መቶ በላይ ነዋሪዎችን ወደ ሌላ ስፍራዎች በማዛወር ድጋፍ እየተደረገ እንደሚገኝ አቶ ካራ አስረድተዋል። ደግሞ አካባቢ የነበረው መሰነጣጠቅ እየጨመረ በመሆኑ ሙሉ በሙሉ የስጋት ቀጠና በሚል እዛ ውስጥ ያሉ ህብረተሰብ ሰላሳ አራት የሚሆን ነፍስ ከአካባቢ እንዲወጣ ነው ማድረግ የተቻለው። በእኛ በኩል ያለን አቅም ተጠቅመን የተለያየ ቁሳቁስ ነው ወደ አካባቢ አንቀሳቅሰን ግን ሰዎቹ እዛ እንዳያድሩ የሚያድሩበት ቦታዎች ትርፍ ቤቶች አሏቸው በመለየት ወደ አርባ የሆኑ ትርፍ ቤቶች ለይተን ወደዚህ ትርፍ ቤቶች እንዲንቀሳቀሱ ተደርጎ ግን አሁን ጠዋት ስናረጋግጥ ማስ የነበረው ትንሽ መጨናነቅም ስለነበረው ተጨማሪ ዱንኳኖች የተተከሉ ነው ሸራዎችን ትላንትና ማታ ባጉዘን ስለነበረ አሁን እስከ ጠዋት ሁለት ሸራ ባፓፒ ተተክሎ ተጨማሪ አሁንም እየተተከለ ነው ያለው። በደቡብ ክልል ከባለፈው መጋቢት ወር አንስቶ እየጣለ የሚገኘውን ዝናብ ተከትሎም ተደጋጋሚ የተፈጥሮ አደጋዎች እየተከሰቱ ይገኛሉ። መረጃዎች እንደሚጠቁሙት ባለፈው አንድ ወር ብቻ በክልሉ የተለያዩ አካባቢዎች አስራ ስድስት ሰዎች በጎርፍና በናዳ ሕይወታቸው ማለፉ ይታወቃል። ለዲደብሊው ዘገባ ሸዋንግዛ ወጋየው ሐዋሳም